በኢትዮጵያ ሁለት ዓለም አቀፍ ጋዜጠኞችና አስተርጓሚያቸው በኦሮሚያ በተከሰተው ድርቅና የተቃውሞ ሰልፍ ላይ ዘገባ ለማቅረብ ሲንቀሳቀሱ ለ24 ሰዓታት በቁጥጥር ስር መዋላቸውን አስታወቁ። የብሉምበርግ የዜና ምንጭ ዘጋቢ ዊልያም ዴቪድሰን፣ ለተለያዩ የመገናኛ ብዙሀን የምትዘገበው ጄሲ ፎርት እንዲሁም አስተርጓሚያቸው በኢትዮጵያ የጸጥታ ኃይሎች ያለምንም ማብራሪያ ከአዋሽ ከተማ ወደ አዲስ አበባ በፌዴራል ፖሊስ ታጅበው እንዲመለሱ ከተደረገ በኋላ አዳር ታስረው መለቀቃቸውን አስታውቀዋል። ሄኖክ ሰማግዜርና ሳሌም ሰሎሞን ተከታዩን ያቀርባል። ጋዜጠኞቹ ወደ ኦሮሚያ ክልል ያመሩት ባለፈው ረቡዕ ዕለት ሲሆን ቀዳሚው ቆይታቸው በአዳማ ዩኒቨርሲቲ ነበር። በዩኒቨርሲቲው ተማሪዎችን፣ በተለይ በኦሮሚያ የሚካሄዱ የተቃውሞ ሰልፎችን አስመልክቶ አነጋግረዋል። የብሉምበርግ ዘጋቢ ዊልያም ዴቪድሰን በአዳማ ከተማሪዎቹ የተረዳውን ሲገልጽ በአሁኑ ጊዜ በኢትዮጵያ መንግስት ላይ በተለያዩ ምክንያቶች የተነሳ በጣም የሰፋ ቅሬታዎች አሉ። ሰዎች ቁጣቸውና ቅሬታቸው በተገደሉና በታሰሩት ሰዎች ምክንያት ተባብሶ ተቃውሞዎቹ ቀጥለዋል። ጋዜጠኞቹ ሐሙስ ጧት ተነስተው ወደ ምስራቅ ኢትዮጵያ አመሩ። የጉዟቸው አላማ በምዕራብ ሐረርጌ በቅርቡ በአሰቦት ሂርናና፣ ሌሎች ከተሞች የተቀሰቀሱ ሰልፎችን አስመልክቶ ሁኔታውን ለመከታተልና ለመዘገብ ሲሆን በተጨማሪም በኢትዮጵያ ከ10 ሚሊዮን በላይ ሰዎች በመጉዳት ላይ ያለው ድርቅ በምዕራብ ሐረርጌ ያስከተለውን ጉዳትም ለመመልከትና ለመመዘን እንደሆነ ዊሊያም ዴቪድሰን ያስረዳል። በአዋሽ ከተማ ምሳ ብልተው ከከተማው ወጣ እንዳሉ ከምስራቅ ወደ ደቡብ ምስራቅ እያመራን ሳለ አንድ የፍተሻ ጣቢያን አለፍን። ከዚያ በኋላ የፌዴራል ፖሊስ የእኛን መኪና አስቆመና፣ እኔ የራሴን መኪና ነበር ይዤ የምጓዘው። ከሌላ የውጭ ጋዜጠኛና አስተርጓሚ ጋር ነበርን። ፌዴራል ፖሊሶች ፓስፖርታችንንና የመኖሪያ ፈቃዳችንን እንድናሳይ፣ እንዲሁም ዜግነታችንን ጠየቁን። ለተለያዩ የመገናኛ ብዙሃን ዘገባ የምታቀርበው ጄሲ ፎርትን እና ኢትዮጵያዊ አስተርጓሚያቸው ነበሩ በመኪናው ውስጥ በወቅቱ ከጸጥታ ባለስልጣኖችም ሆነ ከያዟቸው የፌዴራል ፖሊስ ባልደረቦች ለምን እንደ ተያዙ በሕግም ሆነ በአሰራር ደረጃ ተጠቅሶ የተነገራቸው ምንም አይነት ነገር እንደሌለ ዊልያም ዴቪድሰን ለቪኦኤ አስረድቷል። የሰጡት መልስ ወይንም ምክንያት ከላይ የተላለፈ ትዕዛዝ እያስከበሩ እንደሆነ ነው የገለጹት። እንድንመለስ አዘዙን። ለዚያም ነው ወደ ፌዴራል ፖሊስ ጣቢያ ታጅበን የተወሰድነው። ወደ አዋሽ ከተማ ነበር የወሰዱን። በፖሊስ ታጅበን ወደ አዲስ አበባ እንድንመለስም ተወሰነ። ውሳኔው በአስር ደቂቃ ውስጥ ነው የተወሰደው። ምን እንዳጠፋን የሚገልጽ ምክንያት አልነበረም። ምን እንዳጠፋንም ግልጽ አልነበረም። በቀጥታ ያነጋገርናቸው ሰዎች ከላይ ትዕዛዝ እንደተሰጣቸው ብቻ ነው የነገሩን። ጋዜጠኞቹ ወደ አዲስ አበባ ከተወሰዱ በኋላ በኢሚግሬሽን እና ደህንነት ባለሥልጣናት ጥያቄ ይደረግላቸው እንደነበረም ዊሊያም ዴቪድሰን ጨምሮ አስረድቷል። ጉዳያችንን የሚከታተል ማንም ሰው አልነበረም። ስለዚያም ነው በትዕዛዝ ወደ ፖሊስ ማረሚያ ቤት በምሽቱ የተላክ ነው። እኛም እሱን ተከትለን ሄድን። በፖሊስ ጣቢያው አድረን ጠዋት ሶስት ሰዓት ላይ ወደ ኢሚግሬሽን ቢሮ ወሰዱን። አንድ መካከለኛ ኃላፊነት ካለው ባለሥልጣን ጋር ቁጭ ብለን ተነጋገርን። ከዚያም ወደ ቀተራ አካባቢ ከሀያ አራት ሰዓታት በኋላ መሆኑ ነው ተለቀቅን። ከዊሊያም ዴቪድሰን ጋር የታሰረችው ጋዜጠኛ ጄሲ ፎርትን በትዊተር ገጿ ጥቅስ በኢትዮጵያ ዘገባ ሳቀር ባዳሬ ን ታስር ነበር በማለት የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር ያወጣውን መግለጫ አካታለች። የምስራቅ አፍሪካ የዓለም አቀፍ ጋዜጠኞች ማህበር በኢትዮጵያ በመገናኛ ብዙሀን ነጻነት ዙሪያ የሚታዩ ጥሰቶች ክፉኛ እንዳሳሰቡት አስታውቋል። በኢትዮጵያ ፈቃድ አውጥተው የሚንቀሳቀሱ የውጭ ሀገር ጋዜጠኞች እንዲሁ በዘፈቀደ ለአጭር ጊዜ በቁጥጥር ስር እየዋሉ ስራቸውን እንዳይሰሩ ሆን ተብሎ ይደረጋል። አሰራሩም የመገናኛ ብዙሃን ነጻነትን ይጥሳል ብሏል። ማህበሩ ጋዜጠኞችን ጋዜጠኞችን ማሰር የሚጠቅማቸው ነገር አይደለም። አነጋጋሪና ጥንቃቄ በሚያስፈልጋቸው ጉዳዮች ላይ ለምሳሌ እንደ ኦሮሚያ ተቃውሞዎች ያሉ ጋዜጠኞች ዘገባ እንዳያቀርቡ ማስቆም የሚያመጣው ፋይዳ የለም። በጣም የሚያሳስበንና ድምጻችንን እንድናሰማ የሚያስገድደን ሁኔታ አለ። የኢትዮጵያ መንግስት ከዕለት ወደ ዕለት በመገናኛ ብዙሃን ላይ የሚያከናውነውን አፈና እያጠናከረ ሲሄድ ተመልክተናል። በተመሳሳይ ወቅት ኢትዮጵያ ባለሀብቶችን በመሳብ ላይ ትገኛለች። የንግዱ ማህበረሰብ በአፍሪካ ሁለተኛው ግዙፍ የህዝብ ብዛት ወዳላት አገር ኢትዮጵያ የምጣኔ ሀብቷን እድገት ተከትሎ ስራ ለመስራት በከፍተኛ ቁጥር እየገባ ይገኛል። እንደ ዩናይትድ ስቴትስ እንግሊዝና አውስትራሊያን የመሳሰሉ አይነት የመብቶች አጠባበቅና የአሰራር ደረጃ መኖር እንዳለበት እናምናለን። የኢትዮጵያ መንግሥት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። በዛሬ ዕለት ከፍተኛ ባለሥልጣናቱን ለማነጋገር ሞክረን አልተሳካም።